the voice of America. ኡጋንዳ ውስጥ ፖሊሶች በተጠርጣሪዎች ላይ የስቃይ ድርጊት ፈጽመዋል በመባሉ ከፍተኛ ችግር ውስጥ መግባታቸው ተገለጠ። ፕሬዚዳንቱና የአገር ውስጥ ሚኒስትሩ ግን ጉዳዩ እልባት እንዲያገኝ በዚህ ሳምንት ውስጥ በይፋ መጠየቃቸው ነው የተገለጠው። ከካምፓላ ፋቲማ አቱማኒ ለአሜሪካ ድምፅ ያጠናቀረችውን ዘገባ አዲሱ አበበ ይዘ ቀርቧል። እንደ አውሮፓ አቆጣጠር ባለፈው መጋቢት አስራ ሰባት ቀን የኡጋንዳ ፖሊስ ረዳት ተቆጣጣሪ ካምፓላ ውስጥ ይገደላሉ። ፖሊሶች ደግሞ ከአምስት ቀናት በኋላ አስራ ሰባት ተጠርጣሪዎችን በቁጥጥር ስር እንደዋሉ አስታወቁ። ሰዎቹ ከወር በኋላ ፍርድ ቤት ቢቀርቡም ሂደቱ ለጋዜጠኞች ክፍት አልነበረም። ይሁንና ተጠርጣሪዎች ሰውነታቸው ላይ ሰቆቃና ወከባ እንደተፈጸመባቸው የሚያሳዩ ፎቶግራፎች ሾልከው ወጡ። ባለፈው 15 ቀን እንደ አውሮፓ አቆጣጠር ግንቦት 5 ቀን ለሁለተኛ ጊዜ ፍርድ ቤት ሲቀርቡ ተገርፈናል፣ ተደብድበናል ብለው ያመለክታሉ። እጅና እግራችን ታስሮ እንዳለ ተደብድበናል በማለት የቆሰሉ የሰውነት ክፍሎቻቸውንም አሳይተዋል። ሁኔታው በብሔራዊ ቴሌቪዥን ተላለፈና ሕዝባዊ ቁጣ ቀሰቀሰ። የኡጋንዳ ፖሊስ ቃል አቀባይ አሳን ካሲንጌ እንደተናገሩት ሁለት ፖሊሶች ታስረዋል። በምርመራው ወቅት ሰቆቃ እንደ ተፈጸመ የታየበት አንድም ስፍራ የለም። ስለዚህ ሰቆቃ ተፈጸመ የምትሉት ከሥነ ሥርዓት ወጥታችሁ ከሆነ ትጠየቃላችሁ። የምትጠየቁት ደግሞ ለምን እንዲያ እንዳደረጋችሁ ብቻ ሳይሆን ትእዛዝ ተቀብላችሁ ከሆነ ከማን እንደታዘዛችሁም ጭምር ነው። እነዚያ አስራ ሰባት ተጠርጣሪዎች ሐሙስ ለሦስተኛ ጊዜ ፍርድ ቤት ሲቀርቡ ጤንነታቸው ተሻሽሎ መታየቱን ቪኦኤ ገልጧል። እርግጥ አንዳንዶቹ የማንከስና ሰውነታቸው ላይም መጠነኛ ቁስል መታየቱ አልቀረም። ፕሬዚዳንት ዮወሪ ሙሰቪኒ በዚህ ሳምንት መጀመሪያ ላይ ለደህንነት ቢሮ ኃላፊዎቹ አንድ ደብዳቤ ልከዋል። ሰቆቃ አላስፈላጊና ስህተት ነው፣ ወደ እውነትም አያመራም ነው ያሉት ፕሬዚዳንቱ ለሴኩሪቲው ኃላፊ በጻፉት ደብዳቤ። ሰቆቃ ሊቆም እንደሚገባውም ነው ፕሬዚዳንቱ ያሰመሩበት። የአገር ውስጥ ጉዳዮች ሚኒስትሩ ደግሞ መገናኛ ብዙሀን ይፋ ያደረጉትን የፖሊሶች ሰቆቃና ድብደባ በተመለከተ ይቅርታ ጠይቀዋል። ህግ ተጥሷል ምርመራም እየተካሄደበት ነው ነው ያሉት ሚኒስትሩ። በይቅርታ ጥያቄያቸው ወቅት የዘላቂ ለውጥ አስፈላጊነትን ለመግለጽ ቃላት በቂ አይሆንም ያሉት ደግሞ የኡጋንዳ የሕግና ማህበረሰብ ፕሬዚዳንት ፍራንሲስ ጊማሪያ ናቸው። የሕግ ማህበረሰቡ ጉዳዩን ከአቃቢ ሕግ ጋር ይዞታል ብለዋል። ከአንድ የመግባቢያ ሰነድ ላይ እንዲደረስ እንፈልጋለን። ሰቆቃን የሚመለከት ጉዳይ ወደ እኛ ወደ ሕግና ማህበረሰብ ቢሮ እንዲመራም ጠይቀናል። እኛ እነዚህን መኮንኖች ወደ ሕግ እናቀርባቸዋለን። ምክንያቱም ሰቆቃ የሚፈጽሙት እነርሱ ይመስሉናል። ሰቆቃ ደግሞ ክብረ ነክ በመሆኑ ተቀባይነት የለውም። ይልቁንም በአሁኑ ዘመን እጅግ ኋላ ቀርና የጭካኔም ተግባር ነው። የፖሊሱ ቃል አቀባይ ካሲንጌ በበኩላቸው ተጠርጣሪዎች በተያዙበት ወቅት ያሉበትን ሁናቴ ለመለየት የሚያስችል አዲስ ዘዴ ተግባራዊ በማድረግ ላይ እንደነበሩ ገልጠዋል። ቢፎር ዩ ሳይን ዲቴንሽን ኦደር ፎርም አሳተይን ኮንዲሽን ተጠርጣሪው እንዲታሰር የተወሰነበትን ዋራንት ከመፈረም በፊት በምን ዓይነት የጤንነት ሁኔታ ወደ እስር ቤት እንደ መጣ ማረጋገጥ ያስፈልጋል። ያ ተጠርጣሪ ያለበት የጤንነት ሁኔታ በውል ካልታወቀ ማሰሩ አስፈላጊ አይሆንም። ከዚህም ሌላ በትክክል እንደተያዘም ተያዘም ማረጋገጥ ያስፈልጋል። አንድ ተጠርጣሪ እንዲናዘዝና እውነቱን እንዲያወጣ በሚል ማሰቃየት ወይም መግረፍ ክልክል እንደሆነ የጸረ ሰቆቃ ሕግ 2012 በግልጽ ይደነግጋል። ያን ሕግ መጣስ ደግሞ በ15 ዓመት ጽኑ እስራት ያስቀጣል። ሰቆቃ መፈጸሙን በውል ማስረዳትና ማጋለጥ ደግሞ ሊቀርብ ያለ ወይም የተዘጋጀ ክስንም ውድቅ ያደርጋል። በቅርብ ዓመታት ኡጋንዳ ውስጥ ቢያንስ ሁለት ክሶች ውድቅ ሆነዋል፣ ተከላካይ ጠበቆች ደንበኞቻቸው እስር ቤት ሳሉ ሰቆቃ እንደተፈጸመባቸውና እንደተደበደቡ በተጨባጭ በማስረዳታቸው